የኦሮሚያ ክልል በአዲስ አበባ ላይ ያለው ልዩ ጥቅም በሚመለከት በሀገሪቱ ምክር ቤት በረቂቅ አዋጁ ላይ በዛሬው እለት የሕዝብን አስተያየት ለማሰባሰብ የተጠራው ስብሰባ ለሌላ ጊዜ መዛወሩ ተሰማ። ምክንያቱ ደግሞ አንድም በጉዳዩ ላይ በቂ ውይይት ከሕዝብ ጋር አልተካሄደም፣ አንድም በኦሮሚያ ክልል በአሁኑ ወቅት ያልተረጋጋ የጸጥታ ሁኔታ ስላለ ቅድሚያ ትኩረት የሚያሻው ይኸው ነው የሚል እንደሆነ ከምክር ቤቱ አባላት አንዱ በኦሮሚያ ጉጂ ዞን የቡሌ ሆራ ተወካይ የተከበሩ አቶ ቦንያ ኡዴሳ ለዶይቸበለ ገልጸዋል። የዛሬው ስብሰባ እንደታሰበው ያልተካሄደው የኦህዴድ አባላት በኦሮሚያ ክልል ላለው ሁኔታ ምላሽ ካላገኘን በሚል ረግጠው በመውጣታቸው ነው የሚሉ መረጃዎችን መነሻ አድርጋ ያነጋገረቻቸው ሸዋዬ ለገሰ ናት። ዛሬ የኦሮሚያ ክልል በአዲስ አበባ ላይ ያለውን ልዩ ጥቅም በሚመለከት በህዝብ ተወካዮች ረቂቅ አዋጅ ላይ የህዝብን አስተያየት ለማሰባሰብ እየተጠራ ስብሰባ እንደነበረ ነገር ግን እንደተስተጓጎለን የሰማ ነው። ስብሰባው የት ነበር? ምክንያቱ ምንድን ነው? ስብሰባው የተካሄደው ያው የህዝብ መድረክ ሲጠራ ሁሌ የተካሄደው በፓርላማ አዳራሽ ውስጥ ነው። ስብሰባው ከመጀመሩ በፊት አንዳንድ ጥያቄዎች ነበሩ። ረጅም የውይይቱን ጊዜ ስለወሰዱ ከመግባባት ከተፈጠረ በኋላ ለማካሄድ በሰዓት እጥረት ምክንያት አልተቻለም። የተነሱ ጥያቄዎች ምን ነበሩ? የተነሱ ጥያቄዎች አዋጁ ባለፈው ዓመት ፓርላማ መዝጊያ ላይ ሲሎ ቋሚ ኮሚቴ ስመራ ብዙ የህዝብ ፍላጎት ያለበት አጀንዳ በመሆኑ ህዝቡ በስፋት መወያየት እንዳለበት ግንዛቤ ሰጥቶ ነው የፓርላማው አፈ ጉባኤ በወቅቱ መርት። ስለዚህ ጊዜ እንዲሰጠው እንዲሰጠውና ህዝቡ ስፋት እንዲወያይበት በመንግስት ፍላጎት ነበር ነበር ማለት ነው። እያጤ አሁን የቀረበ ሰው የያዘው ግንዛቤ የተለመደው ይህ መድረከት አካሄደ በኋላ ቀርቦ እንደሚፈርቅ ነበረ በአካሄዱ መሰረት ስለዚህ አሁን በአጭር ጊዜ እንደሚቀርብ አይነት አድርጎ ነው ሰው ግን እዛ ላይ ብዙ ተሳታፊ ይዞ የገባ ሆኖም ግን ባለፈው የተመራበት አቅጣጫ ስለነበረ ጥያቄ ነው ያነሱ። ስለዚህ በዚህ ሁኔታ ባለቤቱ ህዝብ ሳይወያይበት ኦሮሞ ህ ሌላውም የአዲስ አበባ ነዋርም የመለከቱ አካል በሙሉ ሳይወያይበት በአጭር ሰጥቶ እንዴት በቃ ለምን ጥያቄ ትግንዛ የተነሳ ስለሆነ ጥያቄ ነበረ። ረጅም ጊዜ ተወሰደ። በሌላ በኩል ደግሞ ኦሮሚያ ክልል አመራሩ አሁን በስፋት እያሰበ ጊዜ ያለ ስለ ጸጥታ ስለ ሰላም ጉዳይ ስለሆነ አንገብጋቢ እንዲህ ንዳሱ ሆኖ ሳለ ይሄኛው ለምንድን ነው እንደዚህ የቸኮለው? ጊዜ ይሰጠንና እንደ ክልልም በማሰቢያ ብሎወርደን በሰተነ ልብ እንወያይበታለን የሚል እነዚህ ሁለቱ ሀሳቦች ናቸው። ጣአቱ መገፋት የፈጠረው የኦድድ የምክር ቤት አባላት ስብሰባ ረግጠው ወጡ የሚለው ትክክል አይደለም ማለት ነው። ስብሰባ ውስጡ ስለ ነበር ቆጦ መውጣት ሳይሆን እንደ አሁን የነበርኩች ጥያቄዎች መጀመሪያ ቦታ ማግኘት አለባቸው። በአሁኑ ሰዓት ያለው ችግር ቅድሚያ መሰጠት ያለበት እሱ ነው እንጂ ሬቲንሽ ጊዜ ሰጥና በሰከነ መልኩ የሚወያይበት የሚል ነው እንጂ ለእርገት ጉዳይ አልነበረም። አላጋጠመን በቋሚ ኮሚቴ ጋር መግባባት ከተደረሰ በኋላ በዚህ ሀሳብ ላይ ሰዓቱ ስለገፋ ለሌላ ጊዜ እናስተላልፋለን በሚል ስምምነት ነው የተወጣ። ስለዚሁ ስለተሰረዘው ስብሰባ የተወካዮች ምክር ቤት የሕግና ፍትህ ቋሚ ኮሚቴ ሰብሳቢ አቶ ጴጥሮስ ወልደሰንበትን አነጋግሬያቸዋለሁ። ስብሰባው ለመሰረዙ ምክንያት ነው ያሉትን በማስረዳት ይጀምራሉ። ዴሞክራሲያዊ ገባቱ በፊት አካሄድ ላይ ለመስማማት እንግዲህ እኛ ዴሞክራሲያዊ አካሄድ ነው እኛ እንደዚህ አድርገናል። ና በዚህ ውጡ፣ ግቡ አንልም እና አካሄዳችን እንዴት ይሁን ብለን ስንመካከር፣ አንደኛ በዚህ አዋጅ ላይ መዋየት የሚገባቸው የኅብረተሰብ ክፍሎች በስፋት አልተወያዩም። ለምሳሌ የኦሮሚያ ክልልና ሌሎችም የኢትዮጵያ ክልሎች አዲስ አበባ የኢትዮጵያ ዋና ከተማ እንዲሁም ደግሞ ዓለም አቀፍም በርካታ ድርጅቶች ያሉበት የአፍሪካ ህብረትም ያለበት ዓለም አቀፍ ባህሪ ያለው ከተማ እስከሆነ ድረስ በዚህ ከተማ ምክንያት ዙሪያው ላይ ያሉ ሰዎች የሚደርስባቸው ችግር ካለ በምንም ምክንያት ሁሉም ተባብሮ ይህን ችግር መፍታትም ስለሚገባው ያ ህዝብ በስፋት እንዲወያይ ነው የሚፈለገው እና ህዝቡ በስፋት ያልተዋየበት ሁኔታ እንዳለ ነው የተረዳ ነው። ይሄ ደግሞ የህዝቡ ውይይት ወሳኝ ነው። እኛ ምክር ቤቱም የህዝብ ምክር ቤት ነው። በህዝብ ያምናል። ስለዚህ ይሄ ጥያቄ ሲነሳ ሀሳቡን አንሸራሽረን ተወያይተን የተነሳው አስተያየት ተገቢ መስሎ ስለተሰማን ያን ያንን ተቀብለን ነው በቋሚ ኮሚቴ ደረጃ ቀጣይ ውይይትን ለመጥራት መድረኩን ሌላ ጊዜ ያስተላለፍ ነው እና በዚህ መልኩ ተግባብተን ነው የተለያየ ነው። ሌላ ግን የተነሳው የሀገሪቱ ወቅታዊ ሁኔታ አሳሳቢ በሆነበት በዚህ ወቅት ስለ አዋጁ አንወያይም ብለዋል አንዳንድ ተሳታፊዎች የሚል ነው። ይሄስ እንደዛ የሚሉ ግለሰቦች ሊኖሩ ይችላሉ። ዛሬ ባለንበት ሁኔታ ሀገራችን ላይ የተለየ አሳሳቢ ሁኔታ አሁን ግጭቶች በየአካባቢው በተወሰኑ አካባቢዎች ላይ ያሉ ግጭቶች የተፈናቀሉ የተወሰኑ አካባቢዎች ላይ ሰዎች እንዳሉ ያንን ደግሞ በጣም ትኩረት ሰጥቶ መንግሥት እየሰራ እንዳለን እናውቃለን። ይሄ የእኛ የምክር ቤቱ የስራ አካል ነው፣ ያንን የሚሰራው ክፍል ይሰራል። ምክር ቤቱም በዛ ስራ ውስጥ ያለውን ድርሻ ይወጣል። ግን እሱን ምክንያት አድርገን ያቆም ነው ሌላ ስራ እስከሌለ ድረስ ይሄ የቋሚ ኮሚቴው መደበኛ ስራ ነው። ሌላው አዋጅም እያጸደቅን ነው ያለ ነው። በርካታ አዋጆች አሁን እየመረመርን ያለናቸው አሉ። ስለዚህ ችግሩ ያሳስበናል፣ እንዲፈታ እንፈልጋለን። መንግስት የያዘውንም አቅጣጫ እናውቃለን። ከዚህ አንጻር ግን ግለሰቦቹ ያንን ሊሉ ቢችሉም እኛ መደበኛ የቋሚ ኮሚቴውን ስራ ለመስራት የሚያስችለው ሁኔታ ስላለ ነው የጠራ ነው፣ እንጂ ምናልባት ግለሰቦች መሰላቸውን ሀሳብ የማራመድ ጉዳይ ካልሆነ በስተቀር ዛሬ ላይ አጠቃላይ ከሀገሪቷ አቅም በላይ የሆነ ስራ እንዳንሰራ የሚያደርግ ሁኔታ የለም የሚል እምነት ነው ያለ። አሁን ለመቼ እንግዲህ አሰባችሁ ማለት ነው? ተላለፈ ሲባል የህዝቡ እንዲወያይ እድል ሰጥታችሁ ነው? ከዛ በኋላ እንደገና ፓርላማው ስብሰባ የሚጠራው ወይስ እንዴት ነው የሚሆነው? ህዝቡ የሚወያየው በራሱ መዋቅር ነው። እኛ ፓርላማው ህዝቡን ጠርቶ የሚያወያይበት መድረክ ቢኖር ይሄ የዛሬው አይነት ይፋ የህዝብ የውይይት መድረክ እንጂ በየቀበሌው ወይም ደግሞ በየክልሉ ያለውን ህዝብ በቀጥታኛ የምናወያይበት አሰራር የለንም። ነገር ግን እዛ ያለው አስተዳደር የኦሮሚያን ክልል በሚመለከት የኦሮሚያ ክልል አለ፣ ሌሎች ክልሎችም በየደረጃቸው ህዝቡ ማወቅ በሚገባው ልክ ረቂቅ አዋጁን እንዲረዳው የአንዱ ጉዳይ ብቻ አይደለም፣ የሁላችንም ጉዳይ ስለሆነ በየደረጃው ያለው ህዝብ ተወያይቶ ግንዛቤ እስከሚያገኝ ድረስ ምናልባት የተወሰነ ጊዜ ሳምንታት ሊሆን ይችላል፣ ወራት ሊሆን ይችላል። ሌሎች በርካታ ጉዳዮችም አብረው የሚሰሩ ስለሚኖሩ በዚህ ቀን ነው ብለን አልቆረጥንም። ግን ደግሞ በቅርቡ ተነጋግረን የህዝቡ ውይይት እንዴት እየሄደ እንዳለ መረጃውን ከወሰድን በኋላና በአጠቃላይ ለእኛ ለመወያየት ለህዝብ ይፋ ውይይት መድረክ ለመክፈት በቂ መነሻ አለን ብለን ስናስብ ሌላ አዋጅ ላይም እንደምናደርገው እናደርጋለን።